አሜሪካና ሩሲያ አብረው ከሰሩ ሶሪያ ውስጥ ትርጉም ያለው ለውጥ ማምጣት እንደሚችሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ አስታወቁ። ሩሲያ በሶሪያና በዩክሬን ጉዳዮች ላይ ልትጫወት ስለምትችላቸው ሚናዎቿ ኬሪ ዛሬ ሩሲያ ዋና ከተማ ሞስኮ ውስጥ ከሀገሪቱ ከፍተኛ ባለሥልጣናት ጋር ተወያይተዋል። ሁለቱ ሀገሮች ከሌሎች ሀያላን መንግስታት ባለስልጣናት ጋር ከነገ በስቲያ አርብ ኒውዮርክ ላይ ከመገናኘታቸው በፊት ሶሪያን አስመልክቶ በመካከላቸው ያለውን ልዩነት አንጥረው ለማውጣት እየጣሩ ናቸው ተብሏል። በባለስልጣናቱ ኒውዮርክ ላይ በሚያደርጉት ስብሰባ የሶሪያን የሰላማዊ ሽግግር ሂደት አስመልክቶ የተባበሩት መንግስታት ድርጅት የሚያወጣውን የውሳኔ ረቂቅ ያጸድቃሉ ተብሎ ይጠበቃል። ዝላቲካሆክ ያጠናቀረችው ዘገባ አለ። ሶሎሞን ክፍሌ ያቀርበዋል የውጭ ጉዳይ ሚኒስትር ጆን ኬሪ ከሩሲያ አቻቸው ሴርጌይ ላቭሮቭ ጋር ከተወያዩ በኋላ በክሬምሊን ቤተ መንግሥት ተገኝተው ከፕሬዚደንት ቭላዲሚር ፑቲን ጋር ተነጋግረዋል። ዩናይትድ ስቴትስና ሩሲያ በዚያ ትርጉም ያለው ለውጥ የማምጣት ችሎታ እንዳላቸው እኔና የውጭ ጉዳይ ሚኒስትር ላቭሮቭ ስለ መስማማታችን ጥያቄ ያለ አይመስለኝም። በሩሲያና በዩናይትድ ስቴትስ መካከል ሶሪያና ዩክሬን ውስጥ ባሉ ሁኔታዎች ላይ የሚቃረኑ አመለካከቶች እንዳሉ ቆይተዋል። ሞስኩ የምስራቅ ዩክሬን ተገንጣዮችን ታስታጥቃለች፣ ትረዳለች ስትል ዋሽንግተን ትከሳለች። ሞስኩ ባለፈው የአውሮፓ ዓመት የክሬምሊን ልሳነ ምድር ወደ ግዛቷ በይፋ መቀላቀሏንም ትቃወማለች። ዋሽንግተን ሩሲያ ከባድ መሳሪያዎቿን ከዩክራይን እንድታስወጣና በሚንስክ ስምምነት እንድትገዛ ጆን ኬሪ ጠይቀዋል። ሶሪያ ውስጥ ደግሞ በራሳቸው ሕዝብ ላይ የጦር ወንጀሎችን ፈጽመዋል፣ በሀገሪቱ መጻኢ ጉዞ ውስጥ ቦታ ሊኖራቸው አይገባም ስትል ዩናይትድ ስቴትስ ለምትከሳቸው ለፕሬዚደንት ባሻር አልአሳድ ሩሲያ ድጋፍ ትሰጣለች። ዛሬ ግን በዩናይትድ ስቴትስ የመፍትሔ ሀሳቦች ላይ ለመዋየት ሞስኩ እድሉን ለመጠቀም ዝግጁ መሆኗን የሩሲያው ፕሬዚደንት ፑቲን ተናግረዋል። ስለ ሁለቱም ሀሳቦቻችሁና በሌሎችም ተጨማሪ ውይይት ላይ በሚያስፈልጋቸው ጉዳዮች ላይ የተመካከራችሁባቸውን ጉዳዮች ሚኒስትር ላቭሮቭ ነግረውኛል። ከውይይቶቻቸው በኋላ ዩናይትድ ስቴትስና ሩሲያ በሶሪያ ጉዳይ ላይ ያላቸው ግብ ተመሳሳይ መሆኑን ኬሪ አመልክተዋል። ግቦቹ ሶሪያ የአንድ ሃይማኖት ወይም ወገን ዘመም እንዳትሆንና ከሽብር ፈጠራ እንድትጸዳ ነው። ይሁን እንጂ ጽንፈኞችን መዋጋት በሚል ሰበብ ሞስኮ የሶሪያን ተቃዋሚዎች በጀት መደብደቧን እንድታቆም ኬሪ ጠይቀዋል። ሁለቱም ወገኖች በሶሪያና በዩክሬን ጉዳዮች ላይ ያሏቸው ግንኙነቶች መሻሻላቸውን የሩሲያው የውጭ ጉዳይ ሚኒስትር ላቭሮቭ ተናግረዋል። በሶሪያ መንግሥትና በተቃዋሚዎቹ መካከል እየተካሄዱ ያሉ ድርድሮች ዋነኛ ደጋፊዎችና አዘጋጆች አሜሪካና ሩሲያ ናቸው።